ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የጋዜጠኞች ጥበቃ ኮሚቴ በኢትዮጵያ መንግሥት የታሰሩ ጋዜጠኞችና የሚዲያ ሠራተኞች ይፈቱ ሲል ጠየቀ። ቪክቶሪያ በሁለት ሺህ ሃያ ከተጣሉት ገደቦች ጋር ተያይዞ በዚህ ዓመት ተጨማሪ አንድ ሺህ ተኩል ያህል ሕፃናት ሊወለዱባት ነው። የኦሎምፒክ ችቦ ቶኪዮ ገባ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው ቪክቶሪያ በ2020 ከተጣሉባት ገደቦች ጋር ተያይዞ በዚህ ዓመት ከአምናው በበለጠ 1423 ያህል ተጨማሪ ሕፃናት ሊወለዱባት ነው። ሕፃናቱ በዚህ ዓመት ከኤፕሪል እስከ ኦገስት ባሉት ጊዜያት የተወለዱና የሚወለዱ መሆኑም ተነግሯል። የቪክቶሪያ ጤና ሚኒስትር ማርቲን ፎሊ የተወሰኑ አካባቢዎች በ40 ፐርሰንት ያህል ተጨማሪ ህጻናት እንደሚወለዱ የሚጠበቅ መሆኑን ሲገልጡ፣ በምዕራብ በኩል ሃሚልተን በ51 ፐርሰንት ተጨማሪ ህጻናት በዚያ ዓመት ይወልዳሉ። በኢንዲጎ 43 ፐርሰንት፣ ባላራት 38 ፐርሰንት፣ ኪልሞር 34 ፐርሰንት እንዲሁም ኢቹካ 32 ፐርሰንት ተጨማሪ የህፃናት ቁጥር ይጠበቃል ብለዋል። ቪክቶሪያ በዛሬው ዕለት የተወሰኑ የኮሮና ቫይረስ ገደቦችን ያነሳች ሲሆን ላለፉት ዘጠኝ ተከታታይ ቀናትም አንድም ነዋሪዎቿ በቫይረሱ አልተጠቁም። ኒው ሳውዝ ዌልስ ውስጥ በዛሬ ሁለት አራት ጁላይ 944 ሰዎች በኮሮና ቫይረስ መጠቃትን ተከትሎ ማምሻውን በአውስትሬሊያ ሰዓት አቋጠር ከአምስት ሰዓት በኋላ የማጠናከሪያ ገደቦች ተጥለዋል። በዚህ መሠረት ቀደም ሲል የአካል እንቅስቃሴ ለማድረግ እስከ አስር ሰዎች በጋራ መስራት ይችሉ የነበረ ሲሆን በአዲሱ እገዳ ከሁለት ሰዎች የበለጠ የጋራ አካላዊ እንቅስቃሴ ማድረግ አይችሉም። የአካል እንቅስቃሴውን ለማድረግ የሚፈቀደውም የሲድኒ ነዋሪዎች ከቤታቸው ከ10 ኪሎ ሜትሮች በላይ ርቀው ሳሄዱ ነው። ከአንድ ቤተሰብ ውስጥ ለአስፈላጊ ነገሮች ሸመታ በቀን አንድ ሰው ብቻ ወደ ገበያ መሄድ ሲችል፣ በቀብር ሥነ ሥርዓት ላይ ከአስር በላይ ሰዎች መገኘት አይችሉም። ፕሪምየር ግላዲስ በርጅክሊያን ትልቅ በሆነ ሁኔታ በቫይረሱ የተያዙ ሰዎች ቁጥር ካልቀነሰ በስተቀር እንደታሰበው በሚቀጥለው ሳምንት አርብ የተጣሉት ገደቦችን ማንሳት እንደሚያወክ አሳስበዋል። አክለውም በዛሬ ዕለት የማያስተላልፈው መልእክት ለብዙ ሰዎች አስደንጋጭ ሊሆን ይችላል። ሁሉም ሰው ድንጋጤ እንዲገባው ይሻለሁ። ወደ ገደቦች ከመምራታችን በፊት ለኒው ሳውዝ ዌልስ አስፈሪው ጊዜ ነው ብዬ ተናግሬ እንደነበር ሁሉ አለመታደል ሆኖ እኒያ ቃሎች እውነታ ሆነዋል። ኒው ሳውዝ ዌልስ ወረርሽኙ ከጀመረ ወዲህ ግዙፍ ፈተና ገጥሟታል ስል እንዲሁ ለማለት ያህል አይደለም፣ በማለት ነዋሪዎች በብርቱ እንዲጠነቀቁ አስገንዝበዋል። የጤና ባለሥልጣናትም በመጪዎቹ ቀናት ውስጥ በቫይረሱ የተያዙ ሰዎች ቁጥር ከፍ ሊል እንደሚችል ጠቁመዋል። በቫይረሱ የተያዙ ሰዎች በትላልቅ የህዝብ መሰብሰቢያ ስፍራዎች የተገኙ በመሆናቸው ቀደም ሲል ንክኪ ያላቸው ተብለው ከነበሩት 7000 ሰዎች ቁጥራቸው በእጥፍ አድጎ በዛሬ ዕለት 14000 ደርሷል። የኒው ሳውዝ ዌልስ ዋና የጤና መኮንን ዶክተር ኬሪ ቻን በበኩላቸው 43 በቫይረሱ የተጠቁ ህሙማን ሆስፒታል እንደሚገኙ ተናግረዋል። ይህ በእንዲህ እንዳለ የደቡብ ምዕራብ ሲድኒ ነዋሪዎች የኒው ሳውዝ ዌልስ ፖሊስ አላግባብ ኢላማ አድርጎናል ሲሉ ቅሬታና ትችቶችን አሰምተዋል። የኒው ሳውዝ ዌልስ ፖሊስ ተጨማሪ መቶ የፖሊስ አባላትን በደቡብ ምዕራብ ሲድኒ አሰማርቷል። የአካባቢው ከንቲባዎችና የማኅበረሰብ መሪዎች ፖሊስ ወረርሽኙን ምስራቅ ሲድኒ በተከሰተበት ወቅት አሁን በመድብለ ባህላዊና ዝንቅ ማህበረሰባት ላይ የሚያሳየውን አይነት ብርቱ እርምጃ እንዳልወሰደ ተናግረዋል። ሆኖም የኒው ሳውዝ ዌልስ ፖሊስ ምክትል ፖሊስ ኮሚሽነር ጋሪ ወርቦይስ ከሌሎች የሲድኒ ክፍለ ከተማዎች የተለየ እርምጃዎችን በደቡብ ምዕራብ ሲድኒ ነዋሪዎች ላይ አልወሰድንም ሲሉ አስተባብለዋል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ አስራ አምስት የግል ጋዜጠኞችና የሚዲያ ሰራተኞች በኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ማዕከል ታግተው ይገኛሉ በማለት ከስር እንዲለቀቁ ጠየቀ። የኮሚቴውን ጥያቄ አስመልክቶ የአገር ቤት ዘጋቢያችን በፈቃዱ አባይ እንደሚከተለው አጠናቅሮታል። የኢትዮጵያ መንግስት ባለስልጣናት በሁለት የሚዲያ ተቋማት የሚሰሩ አስራ አምስት የሚዲያ ባለሙያዎችን በቁጥጥር ስር ማዋላቸውን የጋዜጠኞች መብት ተሟጋች የሆነው ሲፒጂ ገለጸ። ሲፒጂ የሚዲያ ባለሙያዎችን እስር በተመለከተ ሰሞኑን ባወጣ መግለጫ መንግስት በቅርቡ ያሰራቸውን ጋዜጠኞችና የሚዲያ ባለሙያዎችን በአስቸኳይ እንዲለቅና በሙያው የተሰማሩ ባለሙያዎች ላይ የሚያደርሰውን ጫና እንዲያቆምም ጠይቋል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በበኩሉ የአወሎ ሚዲያ እንዲሁም የኢትዮጵያ ፎረም የሚዲያ ባለሙያዎች በጠ አካላት ቁጥጥር ስር እንደዋሉ መረጃ ደርሶኛል ካለ በኋላ ማህበሩ ባለሙያዎቹ ስለተያዙበት አካሄድና አሁን ስላሉበት ሁኔታ ከሚመለከታቸው አካላት መረጃ ለማግኘት ጥረት እያደረግኩኝ ነው ብሏል። ሲፒጄ ሰኞ ሰኔ ሀያ ሦስት እኩለ ቀን ላይ ፖሊስ በአዲስ አበባ በሚገኘው አቦሎ ሚዲያ ማዕከል ላይ በኃይል መግባቱንና አስራ ሁለት የማዕከሉ ሰራተኞችን ስለማሰሩ ጉዳዩን በቅርቡ ከሚያውቁት ሰምቻለሁ ብሏል። ከቀናት በፊት በቁጥጥር ስር የዋሉት የሚዲያ ባለሙያዎችም እስካሁን ድረስ ፍርድ ቤት አለማቅረባቸውንና ለመታሰራቸው ምክንያቱ ምን እንደሆነ እንዳልተናገራቸው ሲፒጄ ጨምሮ አስነብቧል። ለኤስቤስ ሬዲዮ በፍቃዱ አባይ ከአዲስ አበባ። የአውስትሬሊያ ብሔራዊ ካቢኔ ዛሬ ባካሄደው ስብሰባ ከቫይዘር ክትባት አምራች ጋር በተደረገው ስምምነት በዚህ ወር መጨረሻ ላይ በርካታ ክትባቶች ወደ አውስትሬልያ የሚላኩ መሆኑን ጠቅላይ ሚኒስትር ስኮት ሞሪሰን ገለጡ። ብሔራዊ ካቢኔው በታካይነት በሙከራ ደረጃ የቤት ውስጥ ወሸባ ደቡብ አውስትራሊያ ውስጥ ግብር ላይ እንደሚውል ውሳኔ አሳልፏል። እንዲሁም የግብረ አካል ጉዳተኞች ሰራተኞች ክትባቶችን እንዲከተቡ ግዴታ ባይጥልም በእጅጉ አበረታቷል። አቶ ሞሪሰን ከክትባት አቅርቦቱ መጨመር ጋር ተያይዞ አዲስ የግንዛቤ ማስጨበጫ ዘመቻ የፊታችን እሁድ እንደሚጀምር አስታውቀዋል። ኩዊንስላንድ በዛሬው ዕለት አንድም በኮሮና ቫይረስ ጠቃ ነዋሪ እንዳልገጠማት አስታወቀች ይሁንና የፊት ጭንብል ማጥለቅ በሕዝብ መሰብሰቢያ ስፍራዎች የገበያ ማዕከላት የቤት ውስጥና የውጭ ትዕይንቶችና በአረጋውያን ክብካቤ ተቋማት ኩያር ኮድ መጠቀም ግዴታ ሆኖ ከሚቀጥለው ሳምንት ይዘልቃል ኩዊንስላንድ ውስጥ ከ8000 በላይ ሰዎች በቤት ውስጥና ሆቴል ወሸባ ገብተው ይገኛሉ። በሌላም በኩል ኖርዘርን ቴሪተሪ በዛሬው ዕለት ሁለት ነዋሪዎቿ በኮሮና ቫይረስ የተጠቁባት ቢሆንም ዛሬ ጁላይ ዘጠኝ ከቀትር በኋላ ጀምሮ ጥላቸው የነበሩትን ሁሉንም የኮሮና ቫይረስ ገደቦች አንስታለች። ይህ በእንዲህ እንዳለም ደቡብ ኮሪያ በተከታታይ ለሁለት ቀናት በኮሮና ቫይረስ የተጠቁ ዜጎቿ ቁጥር በምናሩ ተጨማሪ ገደቦችን ልጥል ነው። ትናንት ሐሙስ ከ13 ሺህ በላይ ሰዎች በቫይረሱ የተጠቁ ሲሆን በዚህ ወር መጨረሻ ከቶውንም የቫይረሱ ተጠቂዎች ቁጥር በጥፍ ሊያሻቀብ እንደሚችል የጤና ባለሥልጣናት ጠቁመዋል። 10 ፐርሰንት ደቡብ ኮሪያውያን የሁለት ዙር የኮሮና ቫይረስ ክትባቶችን የተከተቡ ሲሆን 30 ፐርሰንት ያህሉ የመጀመሪያ ዙር ክትባት ተከትበዋል። ከሄይቲ ፕሬዚደንት ግድያ ጋር በተያያዘ ዐሥራ ሰባት ተጠርጣሪዎች በህግ ቁጥጥር ስር ውለዋል። የሄይቲ ፖሊስ እንዳስታወቀው ሶስት ተጠርጣሪዎች ተገለዋል፣ ስምንት ተደብቀው ይገኛሉ። ፕሬዚደንት ጆቬኒል ሞይስ ሮብለት ቤታቸው ሳሉ በታጣቂዎች አሰቃቂ በተባለ መልኩ ተገለዋል። የሄይቲ ብሔራዊ ፖሊስ አዛዥ ሊዮን ቻርልስ ለፕሬዚደንቱ ግድያ ምክንያት እስካሁን እየተጣራ እንደሆነና በቁጥጥር ስር ከዋሉት 17 ሰዎች ውስጥ 15ቱ የኮሎምቢያ ፓስፖርቶችን የያዙ ሄይቲያውያን አሜሪካውያን መሆናቸውን ገልጠዋል። የቶኪዮ 2020 ችቦ ቶኪዮ የመግባት ሥነ ሥርዓት በዛሬው ዕለት ተካሂዷል። ቶኪዮ ውስጥ ተጥለው ባሉት የኮሮና ቫይረስ ገደብ የተነሳ ስነ ስርዓቱ የተካሄደው ያለ ተመልካች አጃቢነት ነው። በቶኪዮ ጎዳናዎች ላይ ይካሄዳል ተብሎ ታቅዶ የነበረው የኦሎምፒክ ችቦ ቅብብሎሽ ፕሮግራም ተሰርዞ በኮማዛዋ ኦሎምፒክ ፓርክ ስታዲየም በዝግ ተከናውኗል። የቶኪዮ እንደራሴ ዩሪኮ ኮይካይ የችቦውን ወደ መዲናይቱ መዝለቅ በመልካምነት አንስተው አዋኪውን ሁኔታ ከመላው ጃፓን ባገኘናቸው መልካም ምኞቶችና ጥረቶች ልንቋቋም ችለናል ብለዋል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ59 ሳንቲም ይዘርዝራል። ቀጥልን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን። ፐርስ ካፊያው ያበራል። ዝቅተኛ 8 ከፍተኛ ስራ 8 አደላይድ በከፊል ደመናማ ይሆናል። ዝቅተኛ 7 ከፍተኛ ስራ 6 ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 3 ከፍተኛ ስራ 3 ሆበርት በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ ሁለት ከፍተኛ ስራ ሁለት ካምብራ በከፊል ደመናማ ይሆናል። ዝቅተኛ አንድ ከፍተኛ ስራ ሁለት ሲድኒ ያካፋል። ዝቅተኛ አስር ከፍተኛ ስራ ስድስት ብሬስበን ነፋሳማና ፀሐያማ ሆኖ ይውላል። ዝቅተኛ አስራ አንድ ከፍተኛ ሃያ ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ ሃያ አንድ ከፍተኛ ሰላሳ ሶስት አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 12 ከፍተኛ ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጋዜጠኞች ጥበቃ ኮሚቴ በኢትዮጵያ መንግስት የታሰሩ ጋዜጠኞችና የሚዲያ ሰራተኞች ይፈቱ ሲል ጠየቀ። ቪክቶሪያ በ2020 ከጣሉ ገደቦች ጋር ተያይዞ በዚህ ዓመት ተጨማሪ 1000 ተኩል ያህል ሕፃናት ሊወለዱባት ነው። የኦሎምፒክ ችቦ ቶኪዮ ገባ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።